ትላንት በአማራ ክልል የኦሮሞ ብሔረሰብ ዞን ሰንበቴ አቅራቢያ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መሞታቸውን ከጥቃቱ የተረፉ የአይን እማኞች ተናገሩ። ጥቃቱ በተፈጸመበት ስፍራ እንደነበሩ የተናገሩት አስተያየት ሰጪዎቹ በአሁኑ ወቅት ህይወታቸውን ለማትረፍ ጫካ ውስጥ ተሸሽገው እንደሚገኙ ጠቅሰው እስከ ዛሬ እኩለ ቀን ድረስ ምንም አይነት መንግስታዊ አካል እንዳልደረሰላቸው ተናግረዋል። ጥቃቱን የሰነዘረው ኦነግ ሸኔ ብለው የጠሩት ታጣቂ መሆኑን አስተያየት ሰጪ ገልጸዋል። ለዚህም እንደ ማስረጃ ያቀረቡት ታጣቂ ቡድኑ በአካባቢው ተደጋጋሚ ጥቃት ሰንዝሯል፣ ወታደራዊ እንቅስቃሴም ያደርጋል በሚል ነው። ሆኖም የታጣቂ ቡድኑ ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ ግዛት የሚኖሩት ኦዳ ተርቢ ታጣቂዎቻቸው በጥቃቱ እጃቸው እንደሌለበት አስተባብለዋል። መስፍን አራጌ ተጨማሪ አለው። ከደሴ ወደ ሸዋሮቢት በመጓዝ ላይ እንደነበሩ የገለጹ አንድ አስተያየት ሰጪ በኦሮሞ ብሔረሰብ ዞን ሰንበቴ ጀዋ አካባቢ ትናንት ከምሽቱ አስራ አንድ ሰዓት ገደማ ታጣቂዎች ተሽከርካሪዎችን አስቁመው ጥቃት እንዳደረሱባቸው ለአሜሪካ ድምፅ ተናግረዋል። አስራ አንድ ሰዓት ከሸዋሮቢት በዚ ሄደን ጠዋት ላይ ስንመለስ አስራ አንድ ሰዓት አካባቢ ነው መጀመሪያ ጎዳ ላይ ነው። ጎዳ ላይ ቁሙዋል። ወደ ሰንበቴ አካባቢ ነው ያው መጠሪያው ሰንበቴ ነው፣ ጎዳ ይባላል እና እዛ ቦታ ላይ ልክ ቆሙ ሲሉን አይ በቃኛም ቆሙ ለን ያው ስልክም እንዲያው እባካችሁ ወይ ባላችሁበት ቁሙ እያለ ነበራለን። ሰው መከላከያ እየገባ ነው። ማን ነው ቁሙ ያላችሁ? ቤተሰብ ያው እናትና አባቶቻቸው ቁሙ እያሉ ነበር። መከላከያ እየገባ ነው እና ድባቡም አላመረንም እያሉ ነበር። በቦታው ነበርኩ ያሉ አንድ የመኪና አሽከርካሪ በጥቃቱ ሰዎች መሞታቸውን ተናግረዋል። በጥቃቱ መኪና ውስጥ ከነበሩት በተጨማሪ በአካባቢው የነበሩ አርሶ አደሮችና ወደ ቤተሰብ የሚመለሱ የክልሉ ልዩ ኃይል አባላት እንደተገደሉም አስታውቀዋል። ሩፍ ላይ ብቻ ራሱን ሰው ሞቷል ሞቷል። አንድ ህጻን ብቻ የተገኘችው እኔ ያው ሶስተኛ መኪና ነበር። አቅርጀም የሆነች ጎረቤት ፍለፊት የነበረች ባች አቁምና አቁምና ቁምና አቁምና ዱብስ ልክ እጅ ፍሬንም አሳኩ መኪና ወደኋላ ተሸራፉ ነበር። ያው መኪና ላይ ያሉት ሞተዋል፣ ተተኩሶባቸው መኪና ላይ ያሉት ሞተዋል። የተወሰነ ሁለት ሰው ብቻ የተረፈው እኔ መኪና ላይም። እርስዎ ጋር ስንት ይዘው ነበረ? እኔ ጋ ዘጠኝ ሰው ነበር። እና ከፊትም ያለው መኪና ለዩ አስራ ሁለት ሰው የያዘ ነበረ። እሱን ረዳትም ሹፌርም ሹፌሩ በጣም ቆስሎ ደግሞ አሁን ይፋት በሚባለው በሸዋረቢት ረቢት ሪፈራል ሆስፒታል በዛ የሚገኘው ይህን በርቀት እንዳየሁት አይተርፍም። እንደገና ከኔ ኋላ ያለው መኪና እሱም እንደዚሁ እስከ ረዳቱ አስራ ሁለት ሞቶበታል። እንደገና ጎዳ አካባቢ የሚባለው ያልኩ እዛ ቦታ ላይ አራት ልዩ ኃይል እነዚህ እነዚህ ሞተዋል። ልዩ ኃይሎቹ በምን ሁኔታ ሞቱ? ልዩ ኃይሎቹ ለበዓል ወደ ቤተሰብ ሲሄዱ፣ ሰብ ወደ ደሴ በኩል ሲሄዱ መታወቂያ በማየት እያወረዱ እየመርጡ የመግደል ስራ ነው የተሰራ ጥቃቱን የሰነዘረው ኦነግ ሸኔ ብለው የጠሩት ታጣቂ መሆኑን የገለጹት አስተያየት ሰጪ ለዚህም እንደ ማስረጃ ያቀረቡት በአካባቢው ተደጋጋሚ ጥቃት ሰንዝሯል፣ ወታደራዊ እንቅስቃሴም እያደርጋል በሚል ነው። እዛ ቦታ ላይ ኦነግ ሸኔ ነበረ። ኦነግ ሸኔ ተኩስ አስቷል እና እዛም በኋላ ፈጫ የሚባለው ቦታ ላይ ጀውሃ ሊገባ ሶስት ኪሎ ሜትር አራት ኪሎ ሜትር ሲቀረው እዛ ቦታ ላይ ተኩስ አስቷል እና ወደ ጀውሃም አንዳንድ አማሮች አሉ። እንዲያው ነፍሳችን እንዲያተርፍ ኦሮሞቹም ያውቁናል ብለን ወደዛ አካባቢ ወደፊት መ መገስገስ ጀመር። ከዚያም በኋላ እዛ ቦታ ላይም ያው ኃይለኛ ተኩስ ነበረ። በቦታውም ውጫ ምና የሚወቁ አርሶ አደሮች ነበሩ አማራዎች፣ እነሱም ተገለዋል። እንደገናም በድጋሚ ከፊት የነበረው አንድ አይሩፍ ነበረ። እኔ ሶስተኛ ነኝ እና ከኔ ፊት የነበረው አይሩፉ በጀውሀ ወንዝ የሚባለው አካባቢ ላይ ሾፌሩ አመጠዋል ረዳቱን ገለሁት እና ከረዳት ባሻገር ደግሞ ሙሉ ተሳፋሪ ገለዋል። መኪናውም ተቃጥሏል። ከአደጋው ቢተርፉም ጫካ ውስጥ ዛሬም ተደብቀው እንደሚገኙ አስተያየት ሰጭው ጠቁመዋል። አሁን እዛው ጀውሃ በሚባለው አካባቢ ራቅ ብዬ ነው ያለሁት። ጫካ ውስጥ ተደብቀን እስካሁን ተመጣ ሀይልም የለም። መንገዱም አልተከፈተም። አስከሬንም የተነሳው ነገር የለም። ጉዳዩን ለመንግስታዊ አካል ለማሳወቅ ጥረት አድርጋችኋል? ለከተማው አስተዳደሩም ለመደወል ሞክረን ነበረ። ምንም አቅም የለውም። ከላካያ እስካሁን ደግሞ ቦታው ላይ አልመጣም፣ አልደረሰልንም። አስከሬንም ጋር የመጣ ያለ ኃይል የለም። አስከሬኖችም በየቦታው ወድቀው ይታያሉ ብለዋል። ይህን ቃለ ምልልስ እስካደረግንበት ከቀኑ ስድስት ሰዓት ድረስ መንግስታዊ አካል እንዳልደረሰላቸውም ተናግረዋል። ተሳፋሪ ነበርኩ ያሉት ሌላው አስተያየት ሰጪ መንግስት እንዲታደጋቸው ጠይቀዋል። እና አሁን ያለው ጠፍተነ መጣ ኃይልም የለ አሁን አስከሬኑ ዝናብ ላይ እንዳለ ነው። መንገድ ተዘግቷል። መጀመሪያ አንቺም ክፍል ሄዶ መሳሪያ ይዞ እንዳያነሳ ተከልክሏል። በጉዳዩ ላይ የኦሮሞ ብሔረሰብ ዞን አስተዳዳሪን የመንግስት ኮሚኒኬሽን ኃላፊን እና የአስተዳደርና ጸጥታ መምሪ ኃላፊውን ለማግኘት ያደረግነው ጥረት አልተሳካለንም። የክልሉን አመራሮችም ለማግኘት ጥረት እያደረግን ሲሆን እንደተሳካለን ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ በሌላ በኩል የኢትዮጵያ መንግስት ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ትላንት ማምሻውን ከደሴ ወደ ደብረ ብርሃን በመጓዝ ላይ እያሉ ጥቃት በተፈጸመባቸው የአማራ ልዩ ኃይል አባላትና ሰላማዊ ሰዎች ግድያ እጁ እንደሌለበት ገልጿል። የታጣቂ ቡድኑ ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ ግዛት የሚኖሩት ኦዳ ተርቢ ለአፋን ኦሮሞ ዝግጅት ባልደረባ ነሞ ዳንዴ በሸዋሮቢቱ ጥቃት የድርጅታቸው እጅ እንደሌለበት ገልጸው አስተባብለዋል። አየ ብዙውን ጊዜ በዚያ አካባቢ ግጭት ሲፈጠር ወይም እዚያ አካባቢ ያለው ጦር በአካባቢው በሚኖሩ የኦሮሞ ማህበረሰቦች ላይ ጥቃት ሲከፍትና ኦሮሞዎች ራሳቸውን ሲከላከሉ የኦሮሞ ነፃነት ሰራዊት ግድያውን እንደፈጸመ አድርገው መናገርን ይመርጣሉ። ሆኖም ውንጀላው እውነት እንዳልሆነ መቶ በመቶ ላረጋግጥልህ እፈልጋለሁ። እንደ ኦሮሞ ነፃነት ሰራዊት አቋም በሰላማዊ ዜጎች ላይ የሚደረገውን ማንኛውንም ግድያ አጥብቀን እንቃወማለን። ተገቢም አይደለም ብለን እናምናለን። እንደ ማንኛውም ሰው ቪዲዮውን በማህበራዊ ብዙሃን መገናኛ ተመልክተናል። ልዩ ኃይሎች በድንገት ሞቱ ወይስ በጦርነት የሚለውን የሚገልጥ ቪዲዮው የሚያሳየው ነገር ደግሞ የለም። ከሁለት ቀን በፊት እንደዚሁ በማህበራዊ ብዙሃን መገናኛ ሲዘዋወር የነበረ ፎቶ የሚያሳየው ልዩ ኃይሎች ሦስት ኦሮሞዎችን ራቁታቸውን ግንድ ላይ አስረው ሲገድሉ ይታያል። በዚህ አካባቢ በሚኖሩ ኦሮሞዎች ላይ እንደዚህ አይነት ነገር ስለሚፈጸም ራሳቸውን ለመከላከል ሲሉ የሚያካሂዱ ግጭቶች ይመስለኛል። በእኔ በኩል ከዚህ ውጪ የማውቀው ነገር የለም። አድማጮች በዚህ ጉዳይ ላይ ተጨማሪ ማብራሪያዎችንና መረጃዎችን የያዘ ዘገባ አካተን እንመለሳለን።